በጎንጂ ቆለላ ወረዳ 13 መምህራን በፋኖ ታግተው መወሰዳቸውን የታጋቾች ቤተሰቦች ተናገሩ። በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ የኮሬ አንደኛ ደረጃ ትምህርት ቤት 13 መምህራን የፋኖ ታጣቂዎች ናቸው ባሏቸው ታጣቂዎች ታጣቂዎች ታግተው መወሰዳቸውን ቤተሰቦቻቸው ገልጸዋል። ለደህንነታቸው በመስጋት ስማቸው በይፋ እንዳይጠቀስ የጠየቁ የታጋቾች ቤተሰቦች ለአሜሪካ ድምፅ እንደተናገሩት አካባቢው ትምህርት ከተከፈተ አንድ ወር ሆኖታል ያሉት የታጋች ቤተሰቦች ባለፈው ረቡዕ የካቲት 5 2017 ዓ .ም ወደ ትምህርት ቤት የሄዱ መምህራንን ታጣቂዎቹ አግተው ወደ በረሃ ይዘዋቸው እንደሄዱ ሰምተናል ብለዋል። ታጣቂዎቹ ከዚህ በፊትም ወደ ትምህርት ቤት የሚሄዱ መምህራን ስራ እንደጀመሩ እንዳትጀምሩ በሚል ምክንያት አግተው እስከ 50 ሺህ ብር እያስከፈሉ እንደሚለቁም ተናግረዋል። በአሁኑ ሰዓት ወረዳው በመንግስት ቁጥጥር ስር መሆኑን የሚናገሩት የመረጃ ምንጮቻችን የአካባቢ ባለስልጣናት መምህራኑ ስራ ጀምሩ ጥበቃ ይደረግላቸዋል ብለዋቸው እንደነበርም አክለዋል። የኮሪያ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ተረፈ አበጀ በስልክ አግኝተናቸው መምህራኑ መታገታቸውን አምነው ዝርዝር መረጃ ከመስጠት ተቆጥበዋል። ከጎንጂ ቆለላ ወረዳ አስተዳዳሪ ከአቶ ጌታቸው ደገፋው ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአሜሪካ ድምጽ ዘጋቢዎች የተሰናዳውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። በአማራ ክልል በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ዋና ከተማ ከሆነችው አዲስ ዓለም በ9 ኪሎ ሜትር ርቀት ላይ በሚገኘው የኮሬ አንደኛ ደረጃ ትምህርት ቤት የሚያስተምሩ ከአስር በላይ የሚሆኑ መምህራን የፋኖ አባላት ናቸው ባሏቸው ታጣቂዎች ታግተው መወሰዳቸውን የታጋች ቤተሰቦች ለአሜሪካ ድምጽ ተናግረዋል። ለደህንነታቸው በመስጋት ስማቸውን በይፋ እንዳንጠቅስ የጠየቁን የታጋች ቤተሰቦች ባለፈው እረቡ የካቲት አምስት 2017 ምህራኖቹ በትምህርት ቤት ውስጥ እንዳሉ በታጣቂዎች ታግተው ተወስደዋል ብለዋል። የሰባ ሁለት ዓመት አዛውንት መሆናቸውን የገለጹልን አንድ የታጋች አባት የሁለት ልጆች እናት የሆነችው ልጃቸው ታግታ በመወሰዷ ጭንቀት ውስጥ መሆናቸውን ለአሜሪካ ድምጽ ተናግረዋል። ትምህርት ቤት ስራ ነ ጥረኛለ ተቀብረኛለ ያስተማርኳት ልጅን ማለት ነው አሁን ወደ ስራ ግዜ ተብላ ስራ ህዳ ከስራ ከምትሰራበት አፍነው ይዘውብኝ ህጠዋል እም እነዚህ የታጠቁ ሀይሎች ናቸው ነው የሚሉ። አስራ ሶስት አድርገው ነው የወሰዷቸው ነው የሚሉ። ሌላው የሶስት ልጆች እናት የሆነችው የወንድሜ ሚስት በታጋቾች ተይዛ ተወስዳለች የሚሉትና በተመሳሳይ ችግር ምክንያት ስማቸውን በይፋ እንዳንጠቅስ ድምጻቸውንም እንድንቀይር የጠየቁን አስተያየት ሰጪ ታጣቂዎቹ መምህራኖችን ተጎዳ ወደሚባል በረሃ ይዘዋቸው እንደሄዱ መረጃው እንደደረሳቸው ገልጸዋል። በኮሬ አንደኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ ከጠዋቱ ሁለት ሰዓት አካባቢ በታጣቂዎች የተወሰዱት መምህራን አምስት ወንዶችና ስምንት ሴቶች ናቸው የሚሉት እኚሁ ግለሰብ ከስምንቱ ሴቶች ሶስቱ የሚያጠቡ እናቶች ከነልጆቻቸው መወሰዳቸውንም አክለዋል።

ከባለፈው ግንቦት 10 2016 ዓ.ም ወዲህ በመንግስት ቁጥጥር ስር እንደሚገኝ ገልጸው የታገቱ መምህራን ከነበሩበት ኮሬ ትምህርት ቤት በ4 ኪሎ ሜትር ርቀት ላይ የመንግስት የጸጥታ ኃይሎች እንደሚገኙ ተናግሯል። ከዚህ ቀደምም ታጣቂዎቹ መምህራን ስራ እንዳይጀምሩ ያስጠነቅቁ እንደነበርና በርካታ መምህራንን አግተው ገንዘብ አስከፍለው ይለቋቸው እንደነበርም አክለው ተናግረዋል።

የኮሬ አንደኛ ደረጃ ትምህርት ቤት እርዕሰ መምህር የሆኑትን አቶ ተረፈ አበጀ በስልክ አግኝተን መምህራኑ መታገታቸውን አምነው ዝርዝር መረጃ ግን ከመስጠት ተቆጥቧል። ከጉንጂ ቆለላ ወረዳ አስተዳዳሪ ከአቶ ጌታቸው ደግፈው ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ በሰሜን ጎጃም የሚንቀሳቀሰው የፋኖ ቡድን ቃል አቀባይ ለማነጋገር በተደጋጋሚ ስልክ በመደወል ና የድምጽ መልእክት በማስቀመጥ ያደረግነው ሙከራ ሳይሳካ ቀርቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ፣ ነሐሴ 28 2016 ዓ ም ባወጣው ሪፖርት በአማራ ና ኦሮሚያ ክልሎች ከተራዘሙ የትጥቅ ግጭቶች ጋር ተያይዞ በአንዳንድ አካባቢዎች በተፈጠረው የሕግ ማስከበርና የመንግስት መዋቅር መላላት ሳቢያ በሰላማዊ ሰዎች ላይ በታጣቂ ኃይሎች ለዘረፋ በተደራጁ ቡድኖች እንዲሁም በአንዳንድ የመንግስት የጸጥታ አካላት አባሎች የሚፈጸሙ እገታዎች ተባብሰውና ተስፋፍተው የቀጠሉ መሆኑን የኮሚሽኑ የክትትልና ምርመራ ውጤት ማመልከቱን ማስታወቅ ይታወሳል። በአሜሪካ ድምጽ ዘጋቢዎች ለተጠናቀረው ዘገባ የደንገረመው ከዋሽንግተን ዲሲ